ይህ የኤስቢኤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ ስለ አውስትራሊያ አኗነር ሁነቶችና ታሪኮች በኤስቢኤስ አማርኛ። አውስትሬሊያ የስፖርት አገር ናት። የማኅበረሰብ ስፖርት የአውስትሬሊያን ኅብረተሰብ በእጅጉ አስተሳሳሪ የጤናና ማኅበራዊ ትሩፋት ነው። በአጭሩ ፉቲ ወይም የአውስትሬሊያ እግር ኳስ ተብሎ የሚጠራው የስፖርት አይነት የተፈጠረው በክረምት ወቅት የክሪኬት ተጫዋቾች አካላቸው ከስፖርታዊ እንቅስቃሴ እንዳይርቅ ሲባል በ18 ሀምሳዎቹ ይከናወን በነበረበት ወቅት ነው። በአሁኑ ወቅትም በመላ አገሪቱ የአውስትሬሊያ እግር ኳስ ከአንድ ነጥብ 25 ሚሊየን በላይ የወንዶችና የሴቶች ተጫዋቾች አሉት አውስትሬሊያ ውስጥ ካሉ የስፖርት አይነቶች ሁሉ የላቀ ተመልካች ያለውም ይኸው የስፖርት ዘርፍ ነው። ስፖርቱን ባለም አቀፍና በብዝሃ ባህል ማህበረሰባት ውስጥ እንዲያድግ ለማድረግም ዓለም አቀፍ የአውስትራሊያ እግር ኳስ ድርጅት ተቋቁሟል። ዓለም አቀፍ የአውስትራሊያ እግር ኳስ ዋና ሥራ አስፈጻሚ ብራያን ክላርክ ስፖርቱ ሁሉንም አካታችና በሩም ለሁሉም ማህበረሰባት ክፍት እንደሆነ ሲናገሩ ከደቡብ አፍሪካ የሆኑ ደቡብ አሜሪካ ሲያ ፓስፊክ ይሆኑ ወይም ከአውሮፓ ይምጡ፣ ከዓለም አቀፍ የአውስትራሊያ እግር ኳስ ጋር ይቀላቀሉ። እንደምን መጫዋት እንዳለቦት እናስተምሮታለን። ከየትም ይምጡ ከየት ይህን ጨዋታ መጫዋት ይችላሉ። ለአዲስ መጤዎች የምናደርገው አንድ ነገር ቢኖር ሴቶችና ወንዶች ወደ እኛ ዘንድ እንዲቀርቡ ነው። የምንጫወተው ጨዋታ አካላዊ ፍትጊያ ያለበት አይደለም። ያ በእውነቱ ጥሩ ነገር ነው። የሚጫወቱት ውጪ ንጹሕ አየር ባለበት ስፍራ ሲሆን ከአዳዲስ ሰዎች ጋር ይገናኛሉ፣ ጓደኞችን ያፈራሉ ብለዋል። አያይዘውም ፉቲ የአውስትሬልያ እግር ኳስን ከሌሎች ልዩ የሚያደርገው ከእግር ኳስ በትንሹ ከራግቢ በመጠኑ ሌላው ቀርቶ ከቅርጫት ኳስ በትንሹ የተቀላቀለበት መሆኑ ነው። ኳስ ይዘው እየሮጡ ሳለ ኳሷን ማንጠር ይኖርበቷል ኳሷ ክብ አይደለችምና ኳሷ በምትነጥርበት ወቅት ካሹ በግርም የመምታት በእጅም የመምታት ይዞ መልሰው የማንጠር አማራጮች ሁሉ አሉት። ጨዋታው ግብ ጠባቂ የለውም፣ ካስፈለገም ሁሉም ሰው ግብ ጠባቂ የመሆን ነፃነት አለው ሲሉ የአውስትሬሊያ እግር ኳስ ከኳሷ ቅርጽ ጀምሮ በጨዋት ደንቦቹ ሁሉ የተለየ መሆኑን ያስረዳሉ። አቶ ክላርክ ስለ ነጥብ አሰጣጦች ለየትና ውስብስብ ያለ መሆኑን ሲገልጡም በእያንዳንዱ ጫፍ አራት ምሰሶዎች ያሉት፣ ሁለቱ መሀል ላይ ያሉት ረጃጅሞች ናቸው፣ ሁለቱ ወጣ ያሉት አጠር ያሉ ናቸው። መሀል ላይ ባሉት በሁለቱ ረጃጅም ምሰሶዎች መካከል ኳሷ ካለፈች ግብ ሆኖ ይቆጠራል። ያም ስድስት ነጥቦችን ያስቆጥራል። ይሁንና በአንደኛው ረጅም ምሶሶ እና በሌላኛው አጭር ምሶሶ መካከል ኳሷ ካለፈች የሚቆጠረው ነጥብ አንድ ብቻ ይሆናል። ምናልባትም የአንዱ ቡድን የውጤት ሰሌዳ ላይ ሁለት ነጥብ ስድስት የሚል ተመልክተው ያ ምን ማለት ነው ብለው አስበውም ይሆናል። ሁለት ማለት የተቆጠሩ ግቦች ሲሆን በስድስት ሲያባዙት አስራ ሁለት ይሆናል ማለት ነው። ከስድስት ጀርባም አንድ ነጥብ አለ። እናም 26 18 ይሆናል። እርግጥ ነው ይህን በወን ለመረዳት ለአዲስ መጤዎች አዋኪ ነው። ያም ጨዋታውን ልዩ ያደርገዋል ብለዋል። ዓለም አቀፍ የአውስትሬሊያ እግር ኳስ ለማኅበረሰባት ካሉት ፕሮግራሞች ውስጥ ሃርሞኒ ካፕ በመባል የሚጠራውና የማኅበረሰብ አባላት የመጡባቸው አገሮችን ወክለው ሜልበርን ውስጥ በየአመቱ የሚፎካከሩበት ግጥሚያ ነው። ዓለም አቀፍ የአውስትሬሊያ እግር ኳስ የተቋቋመው በ2004 ሲሆን የአልባንያ፣ ግሪክ፣ እስራኤል፣ ጣሊያን፣ ሊባኖስ፣ መሴዶንያ፣ ሳሞዋ፣ ደቡብ አፍሪካ፣ ቶንጋ፣ ቪየትናምና ሌሎችንም ቡድናት ያቀፈ ነው። አቶ ክላርክ የፉቲ ክለብን መቀላቀል የአእምሮና አካላዊ ጤንነትን እንደሚያዳብር በራስ መተማመንን እንደሚያጎለብትና ለወግ መጀመሪያም እንደሚያግዝ ጠቁመዋል። በሌላ በኩል የማኅበረሰብ ስፖርት አካል የሆነው የሲድኒ ዩናይትድ እግር ኳስ ክለብ የሚዲያ ሥራ አስኪያጅ ቤላ ብላዜቪች የኒው ሳውዝ ዌልስ እግር ኳስ በሁሉም ዕድሜ ያሉትን እንደሚያጫውት እንዲሁም ለወላጆች የዳኝነትና አሰልጣኝነት ኮርሶችን እንደሚሰጥ ገልጸዋል። በተጨማሪም የሲድኒ ዩናይትድ 58 ስታዲየም 12 ሺህ ሰዎችን እንደሚይዝና በየሁዱም እየተገናኙ እንደሚጫወቱ ተናግረዋል። የዩቲኤስ ሰሜን ሲድኒ ክሪኬት ክለብ የቦርድ አባል የሆኑት ኒኮል ሊኖር ጆርደን በበኩላቸው በመላ አውስትሬሊያ አራት ሺህ የክሪኬት ክለቦች እንዳሉና በየትኛውም ዕድሜና ተሞክሮ ደረጃ ያለ ሁሉ ክለቡን ተቀላቅሎ መጫወት እንደሚችል አመላክተዋል። የኒው ሳውዝ ዌልስ ማህበረሰብ ራግቢ ሊግ ሥራ አስኪያጅ ፒተር ክላርክ ራግቢ ሊግና ራግቢ ዩኒየን የቋንቋና የባህል ዝንቅነት ላላቸው ማህበረሰብ አባላት አስደሳች መሆኑንና የማህበረሰብ ራግቢ ጨዋታም ከፕሮፌሽናል የራግቢ ጨዋታ የተለየ እንደሆነም ገልጠዋል። ከነዚህ የተለያዩ የስፖርት አይነቶች ውስጥ አንዳቸውንም መርጠው የመጫወት ፍላጎት ከሌሎት የሚሹትን የማህበረሰብ ስፖርት ክለብ መርጠው በበጎ ፈቃደኝነት መሳተፍ ይችላሉ። ይህ የኤስቢኤስ ሬዲዮ ፖድካስት ነበር። ለተጨማሪ ሰፈራ መምሪያ ታሪኮች ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሐሪክን ይጎብኙ።